The voice of America. B.O.A. <laughs> Ye, yeah, America! Yeah, Dums, radio, tabiano. <laughs> በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናምሽታችኋል። ዛሬ የምናስተናግዳችሁ ቆንጆ ይታየና ጤና ይስጥልን፣ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት በሚል ስያሜ የሚንቀሳቀስ አካል በሁለቱ ሀገሮች መካከል ያለውን ሰላም ያለመኖር ሁኔታን ለመቀየር መነሳቱን አስታውቋል። የኤርትራና የኢትዮጵያ ህዝቦች ሰላምና መልካም ግንኙነት የምንሻ ኤርትራውያን የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት የኤርትራውያን ኮሚቴ በሚል ስም ተሰባስበን ከመሰል ኢትዮጵያውያን ወንድሞቻችን ጋር በመግባባትና በመደጋገፍ ለኤርትራና ለኢትዮጵያ ህዝቦች ሰላምና መልካም ግንኙነት በመስራት ጀምረናል። ከኤርትራውያኑ ወገን አቶ ይስሐቅ ዮሴፍ ነው የተናገሩትን የሰማችሁት። ከኢትዮጵያውያኑ ወገን ደግሞ ፕሮፌሰር መድኃኒ ታደሰ እንዲህ ብለዋል። የኤርትራና የኢትዮጵያ ህዝቦች ሰላምና መልካም ግንኙነት የምንሻ ኤርትራውያን የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት የኤርትራውያን ኮሚቴ በሚል ስም ተሰባስበን ከመሰል ኢትዮጵያውያን ወንድሞቻችን ጋር በመግባባትና በመደጋገፍ ለኤርትራና ለኢትዮጵያ ህዝቦች ሰላምና መልካም ግንኙነት በመስራት ጀምረናል። ኮንቬንሽናል ሴኪሪቲ ኦርጋናይዜሽንስ ሪጂናል ኦርጋናይዜሽንስ አር ኖት ፊት ፎር ዘ ፐርፐዝ ና ዛት ኢዝ ኦልሶ ሽፍቲንግ። መደበኛ የደህንነት ድርጅቶች፣ የአካባቢ ድርጅቶች ለዚህ ተግባር ዛሬ የሚመጥኑ አይደሉም። ይህ እየተለወጠ ነው። ስለዚህም እነዚህ ድርጅቶች ችግራችንን ይፈቱልናል ብለን አንጠብቅም ነው ያሉት። ከአቶ ይስሐቅ ዮሴፍ የኤርትራውያኑ ተወካይ ቀጥለው የተናገሩት በእንግሊዝኛ የተናገሩት ፕሮፌሰር መድሃኔ ታደሰ። በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው ቆንጅት። ሶማሊያ ውስጥ ዋና ከተማዋ ሞቃዲሾ በሚገኝ የፖሊስ ማሰልጠኛ አጥፍቶ ጠፊ ቦምባ ፈነዳ፣ ቢያንስ 18 ሰው ገደለ። አልሸባብ 27 ሰው ነው የገደልኩት ብሎ ኃላፊነት ወስዷል። ኬንያ ውስጥ በፕሬዝደንታዊ ምርጫው ሰሞን ፖሊሶች ብዛት ያላቸው ሴቶች ደፍረዋል፣ ሲቪሎችን ደብድበዋል ሲል ሂዩማን ራይትስ ዋች አስታወቀ። የሩሲያው ፕሬዝደንት ቭላዲሚር ፑቲን በአምናዊ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ አልገባንም። ይህንን ውንጀላ የሚያሰሙት ፕሬዝደንት ትራምፕን ተቀባይነት ለማሳጣት የሚሹ ተቃዋሚዎቻቸው ነው ሲሉ ተናገሩ። የሚሉትና ሌሎችም አሉን። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሶማሊያ ዋና ከተማዋ ሞቃዲሾ ውስጥ በሚገኘው ዋናው የፖሊስ ማሰልጠኛ ጣቢያ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ አስራ ስምንት ሰው አስራ ስምንት ፖሊሶች ሲገድል ሌሎች አስራ አምስት ማቁሰሉን የሀገሪቱ ባለስልጣናት አስታውቀዋል። የሶማሊያ ተጠባባቂ የፖሊስ ኮሚሽነር ጀነራል ሙክታር ሁሴን አፍራ ሲናገሩ አጥቂው የማሰልጠኛው ግቢ ሳይታወቅ ተደብቆ ነው የገባው ብለዋል። ፖሊስ መስሎ ማሰልጠኛው አጠገብ በሚገኝ የሻይ ቤት በኩል ሾልኮ ገብተዋል ነው ያሉት። ለዛሬው ጥቃት ጽንፈኛው ቡድን አልሸባብ 27 ሰው ገድያለሁ ብሎ ኃላፊነት ወስዷል። የሶማሊያ ጠቅላይ ሚኒስትር ሀሰን አልሄይር ጥቃቱን አውግዘውታል። የኬንያ ፖሊስ ባልደረቦች በዘንድሮ ፕሬዝደንታዊ ምርጫ ሰሞን ብዙ ሴቶችን ደፍረዋል፣ ሲቪሎችን ደብድበዋል፣ ሲል ሂዩማን ራይትስ ዋች ከሰሰ። የሰብአዊ መብቶች ተሟጋቹ ድርጅት ዛሬ ባወጣው አዲስ ሪፖርት በሴቶችና ልጃገረዶች ላይ ወሲባዊ ጥቃት በስፋት ተፈጽሟል፣ ጥቃቱ የተፈጸመባቸው ወንዶችም አሉ ብሏል። ፖሊሶች በተቃዋሚዎች ላይ ከመጠን ያለፈ ኃይል ተጠቅመዋል፣ ገድለዋል፣ ደብድበዋል፣ አካል አጉድለዋል ንብረት ዘርፈዋል፣ አውድመዋል ሲል ዘርዝሯል። ድርጊቱን ለሌሎች የመብቶች ተሟጋች ድርጅቶችም መዝግበዋል ሲል አክሏል ሁማን ራይትስ ዋች። የኬንያ የፖሊስ አዛዥ ጆሴፍ ቦይኔት የሁማን ራይትስ ዋቹን ሪፖርት ሐሰት ብለውታል። እስኪ ማስረጃ ያቅርብ ብለዋል አክለው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ ፕሬዚደንት ቭላዲሚር ፑቲን ሀገራቸው በአምናው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ጣልቃ ገብታለች በሚል የተሰነዘሩትን ውንጀላዎች ውድቅ አደረጉ። ይህን ውንጀላ የሚያዛምቱ ፕሬዚደንት ዶናልድ ትራምፕን ተቀባይነት ለማሳጣት የሚሹ ተቃዋሚዎቻቸው ናቸው ብለዋል ፑቲን። ፕሬዚደንት ፑቲን ሞስኮ ውስጥ በአመታዊ ረጅም ጋዜጣዊ መግለጫቸው የሩሲያና የዩናይትድ ስቴትስ ግንኙነት ይሻሻላል የሚል ተስፋ አለኝ ብለዋል ፑቲን። በዩናይትድ ስቴትሱ ፕሬዝደንታዊ ምርጫ ዶናልድ ትራምፕ ተፎካካሪያቸው የነበሩትን የቀድሞዋን የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እንዲያሸንፉ ተጽዕኖ ለማሳደር የታለመ ዘመቻ አዘዋል ሲሉ የዩናይትድ ስቴትስ የስለላ መስሪያ ቤቶች ከድምዳሜ እንደደረሱ ይታወቃል። የሩሲያ መሪ በዛሬው መግለጫቸው የጦር መሳሪያ ቁጥጥርን ከሚመለከቱ ውሎች ዩናይትድ ስቴትስ የመውጣቷ ነገር ያሳስበናል፣ እኛ ውሎቹን እያከበርን ነን ብለዋል። አያይዘውም ሩሲያ ከዩናይትድ ስቴትስ ጋር እሽቅድምድም ውስጥ ሳትገባ ለራሷ የሚያስፈልጋትን ትገነባለች ነው ያሉት። ሰሜን ኮሪያን አስመልክተው ሲናገሩም ዩናይትድ ስቴትስ ወታደራዊ እርምጃ የወሰደች እንደሆነ እጅግ የከበደ አንደምታ ያስከትላል። ብለዋል ፑቲን ሩሲያ ፒዮንግያንግን የኒውክሊየር ይዞ ፒዮንግያንግን የኒውክሊየር ይዞታ አትፈልገውም። ያቺን ሀገር ለኒውክሊየር መርሃ ግብር ያበቃት የዩናይትድ ስቴትስ ትንኮሳ ናት ነው ማለታቸውም ተጠቅሷል። ሩሲያ የተሻለ ፉክክር ያለው የፖለቲካ ስርዓት ያስፈልጋታል ሲሉ ለጋዜጠኞች የተናገሩት ፑቲን እሳቸውም በቀጣዩ ዓመት በሚደረገው ምርጫ ሲወዳደሩ በተባበረው የሩሲያ ፓርቲ እጩነት ሳይሆን በነጻ እጩነት እንደሚሆን አስታውቀዋል። ቱርክ የእስላማዊ ትብብር ድርጅትን አስቸኳይ ጉባኤ አስተናገደች። 57 አባል መንግስታት ያሉት ድርጅት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት ይፋ እውቅና መስጠታቸውን አውግዟል። ለፍልስጤም መንግስትም ዕውቅና እንዲሰጥ ጉባኤው ጠይቋል። ሪፖርተራችን ዶሪያን ጆንስ ከኢስታንቡል ቱርክ ያጠናቀረችው ዘገባ አለ። ጽዮን ግርማ ታቀርበዋለች። በእስላማዊ ትብብር ድርጅት የዛሬው የኢስታንቡል ጉባኤ ላይ የሀያ ሁለት ሀገሮች መሪዎችና 23 የውጭ ጉዳይ ሚኒስትሮች ተገኝተዋል። ድርጅቱ ስብሰባ የጠራው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት ይፋዊ ዕውቅና መስጠታቸውን ተከትሎ በአካባቢው የበረቱ ተቃውሞዎችና ግጭቶች እየተካሄዱ ባሉበት ሁኔታ ውስጥ ነው። የጉባኤው አስተናጋጅ የሆኑት የቱርኩ ፕሬዚዳንት ኤርዶዋን፣ አሜሪካንንም፣ እስራኤልንም የወቀሱበትን የመክፈቻ ንግግር አድርገዋል። ካርታ እያሳዩ የተናገሩት ኤርዶዋን። እስራኤል የፍልስጤማውያንን ግዛቶች ሁሉ እየወሰደች የጸጥታ ኃይሎቿም እንደ ሽብር መንግስት አይነት ምግባር እያሳዩ ናቸው ብለዋል። ዓለም አቀፉ ማህበረሰብም የተጨበጡ እርምጃዎችን እንዲወስዱ ኤርዶዋን ጠይቀዋል። ዓለም አቀፍ ሕግንና ፍትህን የሚያከብሩ ሀገሮች ሁሉ ኢየሩሳሌም በኃይል የተያዘው የፍልስጤም መንግሥት ዋና ከተማ ስለ መሆኗ ዕውቅና እንዲሰጡ እጠይቃለሁ። ከእንግዲህ መዘግየት አንችልም። እንደ እስላማዊ ሀገሮች ዋና ከተማዋ ኢየሩሳሌም የሆነች ሉዓላዊትና ነጻ ፍልስጤም እንድትኖር መጐትጐታችንን ጨርሶ አናቆምም። በሌላ በኩል ግን የሳውድ አረቢያና የግብፅ ከጉባኤው መቅረት በአካባቢው መከፋፈል መኖሩን እንዳጎላ የኢስቲን ዩኒቨርሲቲ ባልደረባ ሜስት ሃኪ ካንሲን ጠቁመዋል። ከቱርክና ከዮርዳኖስ ጋር ሲተያዩ ዝምታን የመረጡት ሳውዲ አረቢያና ቱርክ የዩናይትድ ስቴትስን አቋም መጋፋት የሚፈልጉ አይመስሉም ብለዋል ተንታኟ። ትራምፕ በኢየሩሳሌም ውሳኔያቸው የተገለሉ ሰው ሆነዋል የሚሉት የፍልስጤን ፕሬዚዳንት ማህሙድ አባስ በኢስታንቡሉ ስብሰባ የተለየ መልእክት አስተላልፈዋል። በዚህ ውሳኔ ምክንያት ዩናይትድ ስቴትስ የአደራዳሪነት ሚናዋን አጣለች፣ በፖለቲካ ሂደቱ ውስጥም ቦታ አይኖራትም። ከእንግዲህ በፖለቲካ ሂደቱ ውስጥ ቦታ ይኖራት ዘንድ አንቀበልም። ለእስራኤል የምታዳላ ናት። ይህ የእኛ አቋም ነው። በዚህ እንድትደግፉን እንፈልጋለን። በስብሰባው ማብቂያ ላይ የወጣው የፕሬስ መግለጫም እንደጠቆመው ተሳታፊዎቹ ምስራቅ ኢየሩሳሌም ዋና ከተማዋ የሆነን የፍልስጤም መንግስት ለማወቅ ቁርጠኝነትን ይዞ ተከትቧል። አድማጮች፣ ለሰዓቱ ያሉን ዜናዎች በዚሁ ይጠናቀቃሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የሐሙስ ምሽት ፕሮግራማችን ነው። የዓለም ባንክ ለተፈጥሮ አካባቢና ለአየር ንብረት እንክብካቤ ለታዳጊ ሀገሮች ገንዘብ ሊሰጥ ነው። Today we're announcing that the World Bank Group will no longer finance upstream oil and gas after 2019. የዓለም ባንክ ከሁለት ዓመታት በኋላ ለድፍድፍ ዘይትና ለጋዝ ምርት ገንዘብ እንደማይሰጥ የባንኩ ፕሬዚደንት ኪም ዮንግ ኪም ከተናገሩት የተወሰደ ነው። በተፈጥሮ አካባቢ ሳይንስና ሕይወት ክፍለ ጊዜ እንመለስበታለን። አድማጮች፣ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት በሚል ስያሜ የሚንቀሳቀስ አካል በሁለቱ ሀገሮች መካከል ያለውን ሰላም ያለመኖር ሁኔታን ለመቀየር መነሳቱን አስታውቋል። መደበኛ የሰላምና የደህንነት ድርጅቶችና አሰራሮች በሁለቱም ሀገሮች መካከል የተፈጠረውን ችግር ለመፍታት እንዳልቻሉ አንድ ተመራማሪ ተናግረዋል። ሪፖርተራችን መለስካቸው አመሃ ተጨማሪ ያለው ከአዲስ አበባ ሴሌብሪቲ ኤቨንት የተሰኘ መንግሥታዊ ያልሆነ ድርጅት ባከናወነው ተግባር የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት ኮሚቴዎች መቋቋማቸውን ድርጅቱ ዛሬ ባዘጋጀው መድረክ ይፋ አድርጓል። ሴሌብሪቲ ኤቨንት የሁለቱ አገሮች ሕዝቦች ራቅ ካለ ጊዜ ጀምሮ ባጋጠማቸው ችግሮች ምክንያትና በቅርቡ በሁለቱ መንግሥታት መካከል በተነሳው ጦርነት ሳቢያ የተፈጠረው ከፍተኛ ቀውስ መፍትሄ አለማግኘቱ በእጅጉ አሳስቦት ብልሃትና ዘዴ ሲያፈላልግ መቆየቱንም ገልጸዋል። ሁለቱ ሕዝቦች ካላቸው ረዥም የታሪክ የባህልና የማንነት አንድነት አኳያ አሁን ያለውን ግንኙነት ለመቀየር ዓላማ ባደረገው በዚህ ድርጅት አማካኝነት የሁለቱም ወገን የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት ኮሚቴዎች ተፈጥረው እንቅስቃሴ መጀመራቸው ታውቋል። የኤርትራው ወገን ኮሚቴ አባል አቶ ይስሐቅ ዮሴፍ ለኮሚቴዎቹ መፈጠር ዋናው መንስኤ ነው ያሉትን ጉዳይ አብራርተዋል። ሁላችንም እንደምናውቀው የኤርትራና የኢትዮጵያ ህዝቦች የሰላም ጉዳይ ለሁለቱም ሀገሮች መንግስታት ብቻ የሚመለከት ጉዳይ ሆኖ ቆይተዋል። ይሁንና እነዚህ መንግስታትም ሆኑ የዓለሙ ማህበረሰብ እስከዛሬ ድረስ ችግሩን ሊፈቱት አልቻሉም። ስለሆነም በዋነኛነት በችግሩ እየተጎዱ ያሉት የሁለቱም ሀገሮች ህዝቦች ችግራቸውን ለመፍታት በመንግስቶቻቸው ላይ ጫና ለማድረግ የሚነሳሱበት ወቅት ላይ ተደርሷል። አቶ ይስሐቅ ኮሚቴው ከተጽዕኖ ነፃ እንደሆነም ተናግረዋል። ይህንን መሰረት በማድረግ የኤርትራና የኢትዮጵያ ህዝቦች ሰላምና መልካም ግንኙነት የምንሻ ኤርትራውያን የኤርትራና የኢትዮጵያ ህዝቦች የሰላም ተነሳሽነት የኤርትራውያን ኮሚቴ በሚል ስም ተሰባስበን ከመሰል ኢትዮጵያውያን ወንድሞቻችን ጋር በመግባባትና በመደጋገፍ ። <comitiv 000eni> ለኤርትራና ለኢትዮጵያ ህዝቦች ሰላምና መልካም ግንኙነት በመስራት ጀምረናል። የኤርትራውያን ኮሚቴ በገዛ ፈቃዳቸው አቅማቸው በሚፈቅደው ልክ ለኤርትራና ለኢትዮጵያ ህዝቦች ሰላምና መልካም ግንኙነት ለመስራት የተነሳሱ ኤርትራውያን ያቀፈ ኮሚቴ ነው። የዚህ ኮሚቴ አባላት ለህዝባቸው ካላቸው ወገናዊነት በስተቀር ከፊት ሆኖ የሚጎትትም ሆነ ከኋላ ሆኖ የሚገፋ ኃይል የላቸውም። በዚህ መድረክ ላይ የጥናት ወረቀት ያቀረቡት ፕሮፌሰር መድኃኔ ታደሰ ናቸው። እንደሳቸው አባባል የሁለቱ አገሮች ግንኙነት ማለትም የኢትዮጵያና የኤርትራ ህዝቦች ግንኙነት ለብዙ ሰዎች ልብ ቅርብና የሚወደድ ርዕስ ነው። በዚህ ውይይት ዋናው ግባቸውም ትውልዶች አቀፍ ምክክርን መቀስቀስና በዚህ ረገድ የተራ ዜጎች ድርሻ ምን እንደሆነ ማሳየት እንደሆነ አስረድተዋል። ፕሮፌሰር መድኃኔ አሁን ያለውን ዓለም አቀፋዊ ሰላምና የደህንነት ሁኔታ አስመልክተውም ሰፋ ያለ ትንታኔ ሰጥተዋል። በተለይም በአሰራርም ሆነ በአስተሳሰብ ረገድ ዛሬ በዓለም ላይ ከፍተኛ መዋቅራዊ ለውጥ እየተፈጠረ ነውም ይላሉ። በዚህም ምክንያት መደበኛ የደህንነትና የሰላም ድርጅቶችና አሰራሮች ችግሮቻችንን መፍታት ተስኗቸዋል ብለዋል። ዘ ኮንቨንሽናል ሴኪዩሪቲ ኦርጋናይዜሽንስ ሪጂናል ኦርጋናይዜሽንስ አር ኖት ፊት ፎር የደህንነትና የአካባቢ ድርጅቶች የደህንነትና የአካባቢ መደበኛ ድርጅቶች ዛሬ ለዚህ ተግባር የሚመጥኑ አይደሉም። ይህም እየተለወጠ ነው። ስለዚህም እነዚህ ድርጅቶች ችግራችንን ይፈቱልናል ብለን አንጠብቅም። አዲስ ጊዜያዊ ብዝሃ ግንኙነቶችና መስተጋብሮች ቀይ ባህርን ጨምሮ በመላው አፍሪካ ብቅ እያሉ ናቸው። ሉዓላዊ ተቋማት ከዚህ በፊት ባልታወቀ መልኩ ኃይላቸውን እያጡ ናቸው። ይህ የሚሆነው በአፍሪካ ሕዝባዊነትም ይሁን ፍላጎት በማጣት ወይም አዲስ እየወጡ ባሉ ኃይሎች ምክንያት፣ ዓለም አቀፉ ምህዳር እየተለወጠ ነው። ይህ ለውጥ እየተከሰተ ያለው ደግሞ እኛን በሚጠቅም መልኩ አይደለም። ለዚህም ነው ሌሎች ዘዴዎችንና ብልሃቶችን መፈለግ ያለብን። የኤርትራና የኢትዮጵያ ሕዝቦች የሰላም ተነሳሽነት ኮሚቴዎች በሚቀጥሉት ሳምንታት የሚያከናውኗቸውን ተግባራትና መርሃ ግብራቸውንም በአጭሩ አስተዋውቀው ነበረ። በቀረበው የጥናት ጽሑፍና በተነሱ አንኳር ሐሳቦች ላይ ወደፊት ዘገባ እናቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር የትንታኔው መጽሔት ይቀጥላል የዩጋንዳ ገዢው ብሔራዊ የተቃውሞ ንቅናቄ ለፕሬዝደንትነት የሚወዳደሩ እጩዎችን የእድሜ ገደብ የሚወስነውን ነባሩን ሕግ እንዲሰረዝና የሀገሪቱ መሪ የስልጣን ዘመን እንዲራዘም ሀሳብ አቅርበዋል። ሀሳቡን ከ30 ዓመታት በላይ ዩጋንዳን የመሩት ፕሬዚደንቱ የወሪ ሙሴቪኒ ይደግፉታል። ሀሊማ አቱማኒ ከካምፓላ ያስተላለፈችው ዘገባ አለ። ሶሎሞን ክፍሌ ያቀርባል። በዩጋንዳ ሕገ መንግሥት ውስጥ ገዢው ፓርቲ እንዲለወጡ ያቀረባቸው ሐሳቦች አንደኛ፣ ለፕሬዝደንትነት የሚወዳደሩ እጩዎች የዕድሜ ልክ ከሰባ አምስት መብለጥ የለበትም የሚለው እንዲሰረዝ፣ ሁለተኛ፣ የፕሬዝደንቱ የሥልጣን ዘመን ከአምስት ዓመት ወደ ሰባት ዓመት ከፍ እንዲል የሚል ነው። እነዚህ እርምጃዎች ተግባራዊ ከሆኑ ይበልጥ ተጠቃሚው የሀገሪቱ ምክር ቤት እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ ም ላይ የሥልጣን ዘመኑን ገደብ የሰረዘላቸውና ሀገሪቱን ለረጅም ጊዜ በመምራት ላይ ያሉት ፕሬዚደንት ዮዌሪ ሙሴቬኒ ይሆናሉ። ሙሴቬኒ ለእነዚህ በገዢ ፓርቲ ለቀረቡ ሐሳቦች ድጋፍ እንደሚሰጡ ከምክር ቤት አባላቱ ጋር በተወያዩበት ወቅት ይፋ አድርገዋል። በአምስት ዓመታት የተገደበ ሁለት የሥራ ዘመን ማለት እንዲያው ዝም ብሎ ቀልድ ነው። አንድ ሰው ስለዚህ ጉዳይ ሲናገር ስትሰማ የሥራ ልምዱን ሪፖርት ለማሻሻል ፈልጎ እንደሆነ ትረዳለህ። በአንድ ወቅት በፕሬዝዳንትነት አገልግሏል ለመባል ፕሬዝዳንቱ የሕዝብን ችግሮች ለመፍታት ይፈልጋል ብሎ ለማሰብ በዚያ አጭር ጊዜ ውስጥ ይከብዳል። ስለዚህ ከአምስት ወደ ሰባት ዓመት ይራዘም የሚለው ሐሳብ ሚዛን ይደፋል። በምክር ቤቱ የተቃዋሚ ፓርቲ አባላት ግን ገዢው የብሔራዊ ተቃዋሚ እንቅስቃሴ ፓርቲ ለውጦቹን አስመልክቶ ዩጋንዳውያን ረፈረንደም እንዲያካሂዱበት መፍቀድ አለበት ይላሉ። ዊኒ ኪዛ በምክር ቤቱ የተቃዋሚው ፓርቲ መሪ ናቸው። ባለፉት ሰላሳ አመታት ዓመታት በሙሴቬኒ ያልተሰሩ ነገሮች ሁሉ የስራ ዘመናቸው ሲያልቅ ሰላሳ አምስት ዓመት ይሆናቸዋል። በቀሩት አምስት ዓመታት የተቆለለውን ችግር ሁሉ ማስወገድ አይችሉም። ወዲህ ወደ ምክር ቤቱ ስንመጣ የስልጣን ዘመናችን አምስት ዓመታት መሆኑን ተቀብለን ነው መሐል ላይ ስንደርስ የለም መራዘም አለበት ማለት አንችልም የሚሆን ከሆነ እኛ ሳንሆን የዩጋንዳ ህዝብ ድምፅ ይስጥበት ይህ በእንዲህ እንዳለ ምክር ቤቱ ባቀረበው ሐሳብ ላይ እስካሁን ድምፅ ሳይሰጥ እየተጓተተ ያለው አባላቱ የይሁንታ ድምፃቸውን ከመስጠታቸው በፊት እያንዳንዳቸው 83,000 ዶላር እንዲከፈላቸው በመጠየቃቸው መሆኑን ዘገባዎች ይጠቁማሉ ራፋኤል ማጊዜ ኤንአርኤም ማለትም የገዢ ፓርቲ አባልና አንደኛው የሐሳቡ አቅራቢ ናቸው። ይህን ዘገባ ያስተባብላሉ። ይሄ ፈጽሞ ከእውነት የራቀ ነው። እኔ እስካሁን አንዲት ሽልንግ እንኳ አላየሁም፣ አልጠብቅምም። እኔ ዝግጁ ነኝ። በቀረበው ሐሳብ ላይ እንከራከራለን። ድጋፍ ካገኘ ያልፋል። ከገና በዓል በፊት ውሳኔ ሊያገኝ ይገባል ባይ ነኝ። ገዢ ፓርቲ ሁለት መቶ ዘጠና መቀመጫዎች ባሉት ፓርላማ ውስጥ ሁለት ሦስተኛ የድጋፍ ድምፅ ማግኘት ይኖርበታል። የቀረበው የሕገ መንግሥት ማሻሻያ እንዲያልፍ ካለፈ፣ የወይሪ ሙሴቬኒ እንደ አውሮፓውያን ዘመን አቆጣጠር በ2021 ያኔ ዕድሜያቸው 77 ይሆናል፣ ለፕሬዚደንትነት እንደ ገና እንዲወዳደሩ ይፈቅድላቸዋል። ዩጋንዳን ለመጪዎቹ በርካታ ዓመታት ያስተዳድራሉ ማለት ነው። ካሜሩን ከናይጄሪያ ጋር በስተሰሜኑ በኩል የሚያዋስናትን ድንበሯን ዘግታለች። ምክንያት ነውጠኛው ቡድን ቦኮሃራም ሰፋፊ የእርሻ መሬት ባላቸው ካሜሩናውያን ሀብታም ገበሬዎች ላይ ጥቃት እያካሄደ በመሆኑ የካሜሩን እርምጃ የገበሬዎቹን የቀንድ ከብቶች ከጥቃት ለመከላከል መሆኑ ይገለጽ እንጂ እንደ ሞኪ ኤድዊን ኪንደዜጋ ዘገባ ከሆነ በገበሬዎቹ ላይ በገበሬዎቹ ንግድ ላይ አሉታዊ ተጽዕኖ አስከትሏል። አዲሱ አበበ ዘገባውን ይዟል። በመቶዎች የሚቆጠሩ የካሜሩን ሀብታም ገበሬዎች የቀንድ ከብቶቻቸውን ቦጎ ውስጥ ወደሚገኘው ገበያ ወስደዋል። ቦጎ ከናይጄሪያ በስተሰሜን ካለው ድንበር አጠገብ የሚገኝ የገበያ ስፍራ ያለበት ነው። የካሜሮን መንግሥት እንደሚለው ይህ ገበያ በድንበሩ በኩል የሚሸጡ የቀንድ ከብቶችን ማቅረቢያ ሆኖ ያገለግላል። የቀንድ ከብቶች ሻጩና ገዢው ነጋዴ አሚኖ እንጎማ እንደሚለው ካለፈው መስከረም ወር ጀምሮ ናይጄሪያውያን ደንበኞቹን አይቷቸው አያውቅም። ብዙውን ጊዜ በልደትና በአዲስ ዓመት ሰሞን ገበያው ይጦፍ ነበር። አሁን ግን እንዲህ አልሆነም። ሚንዶንቾ ዳቦጎ ሚንጋራ ሃማሯ ሚንቾሪታ ሰሜን ካሜሩን ካለው ማሮዋ የሚሄዱ ደንበኞች ብቻ ናቸው ከቦጎ ገበያ የሚገዙት እነርሱ ለአንድ ከብት የሚከፍሉት ዋጋ የናይጄሪያ ደንበኞች ከሚከፍሉት በእጅጉ ያነሰ ነው እንጎማ እንደሚለው ከአምስት መቶ እስከ አንድ ሺህ ዶላር የነበረው የአንድ ላም ዋጋ በግማሽ ወደ 250 ዶላር ወርዷል ሐሚዶ ባውባ የቦጎ ምክትል ከንቲባ ናቸው የከብቶች ዋጋ ማሽቆልቆል የጀመረው የቦኮ ሐራም ጥቃት እያየለ በመምጣቱ የካሜሮን መንግሥት ከናይጄሪያ ጋር የሚያገናኘውን የወሰን ድንበር ሲዘጋ ነው ይላሉ። ጥቃቱም በተለይ ካለፈው መስከረም ወዲህ እያየለ እንደመጣ በኦባ ይናገራሉ። የቦኮ ሐራም ነገር በእጅጉ አስጨንቆናል። ለዚህ ነው ሁሉም ነጋዴዎች በአሁኑ ወቅት ወደ ናይጄሪያ የማይሄዱት። አቅጣጫቸውን ቀይረን ወደ ዱዋላ ወይም ያውንዴ እንዲንቀሳቀሱ አድርገናል። ከዚያ ውጭ ሌላ አማራጭ ያለን አይመስለኝም። ሀብታም ገበሬዎችና አርሶ አደሮች ድንበሩ አካባቢ ካለው አጠቃላይ ሕዝብ 80 ከመቶውን ይይዛሉ። በካሜሮን ሪፖርት መሠረት በቦኮ ሐራም ጥቃት የተነሳ ከ100 ሺህ ሕዝብ በላይ ተፈናቅሏል። ሉዊስ ፖል ሞታዜ የካሜሮን የኢኮኖሚ ሚኒስትር ናቸው። መንግሥት ጸጥታው አስተማማኝ ወደሆነ ስፍራ ገበያ ይከፍታል ይላሉ። ሕዝቡ ከቦኮ ሐራም ጋር ባለው ጦርነት ብቻ ሳይሆን በድኅነት ምክንያትም እየተሰቃየ ነው። ሌላ አማራጭ እየፈለግን ያለነውም ለዚህ ነው። ያም የልማት እንቅስቃሴ። የተባበሩት መንግሥታት ድርጅት እንደመዘገበው ከስምንት ዓመታት በፊት ሰሜን ናይጄሪያ ውስጥ የተጀመረው የቦኮ ሐራም የጥቃት እንቅስቃሴ ለ25 ሺህ ሕዝብ ሞት ለሁለት ነጥብ ስድስት ሚሊዮን ሕዝብ መፈናቀልና ሌሎች ደግሞ ቤት ንብረታቸውን እየጣሉ እንዲሰደዱ ምክንያት ሆኗል። ወደ ተከታዩ የመጽሔት ርዕስ እንሸጋገር ነው። ወደዛ ሳይሆን ሰሎሞን፣ አሁን የምሽቱን ዋና ዋና ዜናዎችን እናቀርብና ወደ ቀሪዎቹ ዝግጅቶች እንመለሳለን። መልካም። ለምሽት ዋና ዋና ዜና ወደ አንቺው ልመልሰው አየሩን። ቱርክ የእስላማዊ ትብብር ድርጅትን አስቸኳይ ጉባኤ ያስተናግዳለች። 57 አባል መንግስታት ያሉት ድርጅት የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለኢየሩሳሌም የእስራኤል ዋና ከተማነት ይፋ እውቅና መስጠታቸውን አውግዟል። ለፍልስጤም መንግስትም እውቅና እንዲሰጥ ጉባኤው ጠይቋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ዛሬ በሚያካሂዱት ጋዜጣዊ ጉባኤ ኢራን የቀጠለችውን መካከለኛውን ምስራቅና ሌሎችንም የዓለም አካባቢዎች የመበጥበጥ ተግባር በዝርዝር ያስረዱበታል ሲል በዓለሙ ድርጅት የዩናይትድ ስቴትስ ሚሽን አስታውቋል። አምባሳደር ሄሊ ኢራን ከዩናይትድ ስቴትስ፣ እንግሊዝ፣ ቻይና፣ ፈረንሳይና ጀርመን ጋር የተፈራረመችውን ስምምነት አስመልክቶ ስለተሰናዳው የመንግስታቱ ድርጅት ሪፖርት ገለጻ ያደርጋሉ። በዩናይትድ ስቴትስ አላባማ ክፍለ ግዛት እጅግ አነታራኪ ሆኖ በቆየው ዘመቻ የመወሰኛ ምክር ቤት አባል ሆነው ያሸነፉት ዴሞክራቱ ዶክ ጆንስ፣ ተሸናፊው ሮይ ሙር ሽንፈታቸውን በመቀበል ትክክለኛውን ነገር ያደርጋሉ ብዬ ተስፋ አደርጋለሁ ሲሉ ተናገሩ። ሪፑብሊካኑ ሮይ ሙር ግን የድምፅ ቆጠራው እስከሚጠናቀቅ እጠብቃለሁ ነው ያሉት። በማክሰኞ ምርጫ ሙርን 49.9 ለ48.4 በሆነ ብልጫ ያሸነፏቸው ደግ ጆንስ አሁን ወቅቱ ካለፈው ሁኔታ አገግመን ስናበቃ እጃችንን መዘርጋት የሚያስፈልግበት ነው ብለዋል። ሙር ደግሞ በቪዲዮ ባወጡት መግለጫ የጦር ኃይል አባላት ድምፆችና ውዝግብ ያለባቸው መራጮች ድምፆች ተቆጥረው አልተጠናቀቁምና እሱን ነው ምጠብቀው ብለዋል። ይሄ ሁለት ሳምንት ያህል ሊወስድ ይችላል ተብሏል። አመሰግናለሁ ቆንጂት፣ ለዋና ዋናው ዜና። ክቡራትና ክቡራን አድማጮች ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አዲስ አበባ ላይ ከምሽቱ 27 ደቂቃ ሆኗል። ወደ ተከታዩ የምሽቱ ዝግጅታችንን እናልፋለን። ባህልና ማኅበረሰብ። የተለያዩ የኢትዮጵያ ባህላዊ ዘፈኖችን ከተለመዱ ስልቶቻቸው ወጣ ባለ ባህላዊ የዳንስ እንቅስቃሴዎች በመጫወት ይደነቃል። መላኩ በላይ ይባላል። በቅርቡ በተባበሩት መንግስታት የትምህርት፣ የባህልና የሳይንስ ተቋም ዩኔስኮ አዘጋጅነት የተለያዩ ባህላዊ እሴቶችን ለማስተዋወቅ በሚል በተወጠነ አለም አቀፍ ፕሮግራም ተወዳድሮ አዝማሪ የባህል ሙዚቀኞችን ለማጎልበት ላቀረበው ሀሳብ የ50 ሺ ዶላር አሸናፊ ለመሆን በቅቷል። ገንዘቡም በተለያዩ የኢትዮጵያ ገጠር ቀበሌዎች ለሚገኙና የአዝማሪነትን ሙያ ከቀደሙ የቤተሰብ አባላት የወረሱ ወጣቶችን በማሰባሰብና ልምድ ካላቸው አዝማሪዎች ጋር በማገናኘት ክህሎቶቻቸውን ማዳበር የሚያግዝ ዘዴ ለመቀየስ የሚውል መሆኑን አመልክቷል። መስታወት አራጋው የባህል ተወዛዋዡን መላኩ በላይን አነጋግራ ተከታዩን ለምሽቱ የባህልና ማህበረሰብ ፕሮግራም አጠናቅራለች። በፈንድቃ የባህል ምሽት በርካታ ድምፃውያን፣ በርካታ ተወዛዋዦች፣ በርካታ አዳዲስና አንጋፋ ሙዚቀኞች ስራዎቻቸውን ለታዳሚ አቅርበዋል። መላኩ በላይ የፈንድቃ ባለቤት ነው። ዩኔስኮም ይሄን በየአመቱ የሚያደርገውን ነገር ሲል ያው ወደ ዘጠኝ መቶ ተወዳዳሪ ነበር ያደርገው እዚህ ጋር በማደርገው አክቲቪቲ ያንን ፈንድ እንዳሸንፍ ረዳና ጥያቄያቸውን አመቱ በምን ላይ መስራት ትችላለህ? ሲል አይ እንግዲህ ያው ካለውበትም አንጻር የአዝማሪውን ሙዚቃ ላይ ነው መስራት የምፈልገው፣ ምክንያቱም አሁን የአዝማሪው ሙዚቃ በጣም አስከፊ ሁኔታ ላይ ነው ያለው። ለምሳሌ ወደ ሰርግ ሲሰራ አርባ ሺ ብር፣ አምሳ ሺ ብር ይከፈል ከሆነ ለዘመናዊ ብለን ለምንጠራው ሙዚቃ፣ የአዝማሪ ሙዚቃ ይባልና ሰርግ ለማድመቅ እንደ ሽልማት ምግብ አለ ነው እንጂ የምንለው የሰሩትን ያህል የሚሰጣቸው ነገር አይደለም። ያለ ደሞዝ ነው በብዛት የሚሰራ በሽልማት ነው የሚሰራው። አሁን ትላልቆቹም እ እኛ የተሰቃየ ነው ይበቃል፣ እንኳን ልጆቻችን ሊቀጥሉት ነው። ልጆቹም ደግሞ ስቲል የአዝማሪ ልጆች አዝማሪ እየተባሉ የሞራል ውድቀትም ነው አሁን ወደ ጎንደር፣ አላፋታ ቁሳ፣ ባህር ዳር፣ ወሎ፣ ላሊበላ፣ ደሴ፣ ኮምቦልቻ በዚሁ ፕሮጀክት ትራቨል አድርግ ያለው እና ከወጣቶችንም ስጠይቃቸው በጣም ስራውን እንፈልገዋለን እኛም ወደ ትምህርቱ እንጂ ወደዚህኛው እናዘነብልም። የሞራል ውድቀትን ያስከትሉብናል እና ይሄ ነገር ወደፊት በዚህ ከቀጠለ ሙዚየም ውስጥ ነው ልናገኘው የምንችለው እንጂ እንደዚህ ሊቀጥል አይችልም። ስለዚህ ክፉ ነገር ነው ቶሎ ሊታደገው ይገባል። በሚል ይህን ያገኘሁትን በስራዬም በአክቲቪቲውን ሀገርን በማስተዋወቅ ያገኘሁትን ሽልማት ወደ ወደዚህኛው ላይ ነው ትኩረት እንዲያደርግና ና አዝማሪው ላይ እንደሰራ ብዬ ስነግራቸው በዛ ተስማምተን አብረን እየሰራን ነው። በዩኔስኮ የተሰጠህን ሀምሳ ሺህ ዶላር ምን ላይ ነው የምታውለው? መላኩ ገጠር ውስጥ ሄዶ ወጣቶችን ማነሳሳት እንዲሰሩ በሙያው እንዲኮሩበት እንጂ እንዲያፍሩበት እንዳይሆኑ ማድረግ ነው። አስራ አንደኛ ክፍል፣ አስረኛ ክፍል ይሆናሉ፣ ግን ማሲንቆን መጫወት እንፈልጋለን እናፍራለን። አሁን እድሉን ብታገኙ እንሞክራለን ያለዋሉ። አሁን ጎበዝም ባይሆኑ እነሱን ከገጠር እዚህ አምጥቶ ልምምድ የሚሰጧቸው ወይ ቲያትር ቤት ወይ ከያሬድ ትምህርት ቤት ሳይሆን በዚሁ በአዝማሪው ቤተሰብ በልምድ ያላቸው ብዙ ያሳለፉ በሙያቸው የበሰሉት ወጣቶች እንዲያሳያቸው ማድረግ ነው። ሆቴል ውስጥ ነው የሚያርፉት። እዚህ መጥተው ወጪ ተችሎ እዚህ ኮርስ ይሰጣሉ። ከዛ በኋላ እንግዲህ አሁን የምመርጣቸው ስድስት ወንድ ስድስት ሴት አሉ። ለጊዜው ከተማም፣ ከክፍለ ሀገር ከወልዲያም፣ ከላሊበላ ያገኛቸዋሉ። ወደ አላፋ ጣቁሳ ይሞክራሉ። ግን በግብርናም ይተዳደራሉ፣ ትምህርትም እያሉ በዚህ አይነት ሁኔታ ውስጥ ያለዋል። እነሱ ወደ ከተማ በማምጣት ይህን ኮርስ መስጠት ፈንድቃ ውስጥ ከዛ በኋላ ጥምቀት ላይ አንድ ፕሮግራም በማቅረብ እንደዚሁም አሊያንስ፣ እንደዚሁም ጁፒተር ሆቴል እና ፈንድቃ ውስጥ አንድ አራት ኮንሰርቶች ያቀርባሉ። ከዛ በኋላ የእነሱን ኢንተርቪውና ጥናት አስደግፎ ይዛቸው አርካይቮች አሉ። ከዛ ከአርካይቮች በኋላ ወደፊት ሊያስፈልጉ የሚችሉትን ነገሮች በመጠቆም ከዚህ በቀጣይ ምን ለማድረግ እንደሚቻል ደግሞ ምልክት የሚሰጥ ነገር ለማቅረብ ነው። መልሶ ወደ ዩኔስኮ ስለዚህ የመጣው ብርና ከኔ የማደርገው ወጪ ለእንደዚህ አይነት ነገሮች ማስኬጃ ነው የሚሆኑት። የአንድ አመት ፕሮግራም ነው ማለት ነው። እና ዓላማው ወጣቱን ማነሳሳት ፕራውድ እንዲሆን ባህሉ እንዲኮራ ትምህርቱንም ሙዚቃውን እንዲቀጥልበት ለማድረግ ነው አላማው። ሄኖክ ተመስገንን ይዞ ተፈሪ አሰፋን የጃዝ ሙዚቃ ኦሪጂናል አሬንጅመንት የጻፉትን ሰኞ ያቀርባሉ። እንደዚሁም ደግሞ ዓርብ የእኔ ኢትዮ ክለር የሚል ከሽፋንቱ ማንዶዬን፣ እነ ጋሽ ታደለ በቀለን፣ እነ ስዩን ቅላኑን፣ አስናቀ ገብረየትን ይዞ እንደገና ወጣቶችን ይዞ ኢትዮ ክለር ነፋሲ ከሀይሉ ሁሉንም ይዞ ይቀርባል። አንደኛው ዓርብ ደግሞ እንደዚሁ ተፈሪ አሰፋ ነጋሪት ባንድ ብሎ ራሱ የባህሉን ሙዚቃ ቀርቶ በራሱ አሬንጅመንት ወደ ጃዝ ገልብቶ ጽፎ ኦሪጂናል አሬንጅመንት አለ። ኮንሰርቱ ከመጀመሩ በፊት ደግሞ ሸክላዎችን አስ ድሮ ጀምሬ አጠራቅም ነበር እና እነሱን ሸክላዎችን ዲጄ አርጌ ያጫውታል። እና ፈንድቃ የፍቅር ቤት የሆነ ጥሩ ተምሳሌት ጥሩ የሆነ እንቅስቃሴ እያደረገ ይገኛል። በፈንድቃ የባህል ምሽትና የባህል ማዕከል ከሙዚቃው በተጨማሪ ወጣትና አንጋፋ ሰዓሊዎች ስራዎቻቸውን የሚያቀርቡበት የባህል ክፍልም አለው። የተለያዩ የኢትዮጵያ የባህል ሙዚቃ ላይ የተደረጉ ጥናታዊ ጽሁፎችም በዚሁ ማዕከል በተደጋጋሚ ይቀርበዋል። ለፈንድቃ የባህል ማዕከል ስኬትን እንመኛለን። መስተዋትን እናመሰግናለን። መላኩንም እንደዚሁ እንኳን ደስ ያለ እንላለን። አሁን የተፈጥሮ አካባቢ ሳይንስና ሕይወት ይቀርባል። አዘጋጅና አቅራቢ ሰሎሞን አባተ። የፈረንሳይ ዋና ከተማ ፓሪስ ብዙ ውጤት እንዲያስገኝ ተስፋ የተጣለበትን ዓለም አቀፍ የአየር ንብረት ስምምነት የጸደቀበትን ሁለተኛ ዓመት ለማሰብ ሰሞኑን ግዙፍ ስብሰባ አስተናግዳለች። በስብሰባው ላይ የተገኙ የንግዶችና የፖለቲካ መሪዎች የአየር ንብረት ለውጥን ለመጋፈጥና ለመዋጋት የተጨባጭ እርምጃዎችን መወሰድ የሚያግዝ የብዙ ቢሊዮን ዶላር ድጋፍ ለመስጠት ቃል ገብተዋል። ምንም እንኳ ከፓሪሱ ስምምነት ለመውጣት ዩናይትድ ስቴትስ ብቸኛዋ ሀገር ብትሆንም በሰሞኑ የፓሪስ ስብሰባ ላይ ግን ሳትወከል አልቀረችም። አስተናጋጁ የፈረንሳይ ፕሬዚደንት ኤማኑዌል ማክሮን ለፓሪስ ስምምነት ተግባራዊነትና ውጤታማነት የብረታ ቁርጠኝነት ካላቸው መሪዎችና የአየር ንብረት ጉዳይ ተሟጋቾች አንዱ ናቸው። የፓሪሱ ስብሰባ የተጨበጠ ፍሬ ያለውና የተግባር መድረክ እንዲሆን ነበር ቀድሞም ሲያዘጋጁት የፈለጉት የተሳካላቸው ይመስላል። የአየር ንብረት ለውጥን ለመታገልና ለመለማመድም ጉዳይ ከ10 ቢሊዮን ዶላር በላይ የሚሆን ገንዘብ ለዘላቂ ልማት መዋዕለ ነዋይ ለማፍሰስ ከትናንት በስቲያ ከአውሮፓ ኢንቨስትመንቶች ቃል ተገብቷል። ኩባንያዎችና የገንዘብ ተቋማት ለአረንጓዴ እንቅስቃሴዎች ተጨማሪ ድጋፍ ለመስጠት በከሰል ምርት ላይ የሚፈሱ ነዋዮችን ማቆምን ጨምሮ ሌሎችም እንቅስቃሴዎችን በተግባር ለማከናወን ቃል ተገብቷል። የዓለም ባንክ ከ2019 ዓ ም በኋላ በአውሮፓ አቆጣጠር ከሁለት ዓመት በኋላ ማለት ነው ለድፍድፍ ዘይትና ጋዝ ምርት ድጋፍ ገንዘብ እንደማይሰጥ የባንኩ ፕሬዚደንት ጂም ዮንግ ኪም በይፋ ያወጡት አዋጅ ብዙውን የፓሪስ ሰብሳቢ ታዳሚ አስፈንድቋል። የከትናንት በስቲያው የፓሪስ ስብሰባ ላይ ከአፍሪካ የባህር ጠረፎች ተብሎ የተሰየመ ፊልም ታይቷል። የዓለም ባንክ ፕሬዚደንት ጂም ዮንግ ኪም በዚሁ ስብሰባ ላይ የምዕራብ አፍሪካን የባህር አዋሳኝ ሀገሮች ጨምሮ በማደግ ላይ ላሉ ሀገሮችና የአዋሳኝ የአየር ንብረት ጫናን እየተሸከሙ ላሉ ከተሞች ባንኩ በቢሊዮኖች የሚቆጠር ተጨማሪ እርዳታ እንደሚሰጥ ቃል ገብተዋል። እንደማሳያም የመኖሪያ ቤቶችና የአሳስ ጋሪዎች መንደሮች በውሃ መሸርሸር ለተወሰደባቸው የሴኔጎሏ የባህር ዳርቻ ከተማ ሳን ሉዊ የ250 ሚሊዮን ዶላር ድጋፍ ይሰጣል። ባንኩ የአየር ንብረት ለውጥ ማነቆ አንገታቸውን እንደሸመቀቃቸው ያልነገረኝ አንድም የአፍሪካ መሪ የለም ብለዋል የዓለም ባንኩ ፕሬዚደንት። ሸክሙ በየዕለቱ እየተፈታተናቸው ነው። በዚሁ የሰሞኑ የፓሪስ ስብሰባ ላይ ከሐምሳ የሚበልጡ የሀገሮች መሪዎች ተሳትፈዋል። ከታዳሚዎቹ አንዱ የሆኑት የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ባሰሙት የማስጠንቀቂያ መልእክት በ2020 ዓመተ ምሕረት በሦስት ዓመታት ውስጥ በሚደርስ የጊዜ ክልል ማለት ነው ለታዳጊ ሀገሮች ለመስጠት ቃል ተገብቶ የነበረውን የመቶ ቢሊዮን ዶላር ልገሳ ጨምሮ ዓለም አቀፉ ማኅበረሰብ በብዙ እንቅስቃሴው እያዘገመና ወደ ኋላ እየቀረ እንደሆነ አሳስበዋል። በምድራችን ላይ ሕይወት በዚህ በምናውቀው መልኩ ይቀጥል ዘንድ ውጊያ ላይ ነን ብለዋል ጉቴሬሽ። እጅግ ጠቃሚ አጋር ግን ከጎናችን አለ፣ ሳይንስና ቴክኖሎጂ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥን ለመፋለም የሚደረገው ጥረት የምጣኔ ሀብት እድገትን ያቀጭጫል፣ ይገዳደራል የሚል እምነት አላቸው። ከፓሪስ ስምምነት ለመውጣትም ለመወሰን ብቸኛው እንዲሆኑ ከዓለም ተነጥለው እንዲቆሙ አድርጓቸዋል ይህ እምነታቸው። የዋሽንግተንን ከዚያ የዓለም ገበታ መነጠል እንደ ብርቱ ጥፊ ከመቁጠር ያላፈገፈጉት የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን ስላሉት ግን ደስታቸውን ገልጸዋል። የዩናይትድ ስቴትስ የአካባቢዎችና የስቴቶች መሪዎች የካሊፎርኒያውን ገዢ ጄሪ ብራውንን የኒውዮርኩን የቀድሞ ከንቲባና ነጋዴን ማይክል ብሉምበርግን የመሳሰሉ እንዲሁም ሌሎች የንግድ መሪዎች የዋሽንግተን ማፈግፈግ ምክንያት የተፈጠረውን ክፍተት ለመሙላት እያደረጉ ስላሉት ጥረት አድንቀዋቸዋል። ከዚያ በተጨማሪም የፈረንሳዩ መሪ የከትናንት በስቲያው ሰኞ በስብሰባው ሂደት ወቅት ከአስር በላይ ለሚሆኑ አሜሪካውያን የአየር ንብረት ተመራማሪ ሳይንቲስቶች ሽልማቶችን ሰጥተው ምርምሮቻቸውን እዚያው ፈረንሳይ ውስጥ እንዲያካሂዱ እንዲያካሄዱ ጋብዘዋቸዋል። በዚያ እርሳቸው ከፊታቸው ቆመው ንግግር ሲያደርጉላቸው ከነበሩ መሪዎች የግማሹ ሀገሮች በመጪዎቹ ሐምሳ ቢዘገይ መቶ ዓመታት ውስጥ ከነ ህዝቦቻቸው ከገጸ ምድር እንደሚጠፉ አስጠንቅቀዋል። ሚስተር ማክሮን ዛሬውኑ ፈጣን ቆፍጣና እርምጃ ካልተወሰደ አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ከናይጄሪያ ጋር ባላት የጋራ ብሔራዊ ኮሚሽን ተስፋ የምታደርገው በጸጥታ ጥበቃ ትብብርና የኢኮኖሚ ዕድገት እንዲሁም በልማት በዲሞክራሲ ግንባታና በመልካም አስተዳደር ዘርፎች አዲስ የትብብር መንገዶች ይገኛሉ ብላ ነው። ቦኮ ሐራምና የምዕራብ አፍሪካው አይሲስ በሰሜን ምዕራቡ የናይጄሪያ ግዛት ሕዝብ ላይ ከባድ ውድመቶችን አድርሰዋል። ከሁለት ሚሊዮን በላይ ዜጎችን ከቤት ንብረታቸው አፈናቅለዋል። የዩናይትድ ስቴትስ ምክትል ውጭ ጉዳይ ሚኒስትር ጆን ሱሊቫን ሀገራቸው ናይጄሪያ የያዘችው የዚህ የጸረ ሽብር ትግል አጋር መሆኗን ላሰምርበት እፈልጋለሁ ሲሉ ተናግረዋል። ዩናይትድ ስቴትስ ናይጄሪያ ሰራዊቷን ዘመናዊ ለማድረግ በያዘችው ጥረት ረድታለች። ነገር ግን ወታደራዊ ምላሽ ብቻውን በሰሜን ምስራቁ የናይጄሪያ ግዛት ላለው ችግር ዘላቂ ሰላም አያስገኝም ሲሉ ምክትል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትሩ አስገንዝበዋል ይልና የቪኦኤ ርዕሰ አንቀጽ ሐተታውን ሲቀጥል የናይጄሪያ ጥረቶች ስኬት የሚያገኙት የሀገሪቱ ኢኮኖሚና መልካም አስተዳደር ሲሻሻል፣ በተጨማሪም በጦር ግንባሩ ዘርፍ የሰብአዊ መብት ጥሰቶች ለመፈጸማቸው አስተማማኝ ምርመራ ሲካሄድና ወንጀል ሰርተው የተገኙትን ይዞ ለፍርድ ማቅረብ የሚቻልበትን ዘዴ በመዘርጋት ነው ብሏል። የቦኮ ሐራም አሸባሪው ቡድን የጎዳቸውን ዜጎች መልሶ ለማቋቋም የዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ዩኤስኤአይዲ ተጨማሪ 45 ሚሊዮን ዶላር እንደሚያዋጣ ምክትል የዩናይት ስቴትስ ውጭ ጉዳይ ሚኒስትሩ ጆን ሱሊቫን አስታውቀዋል። ዩናይትድ ስቴትስ በሰሜን ምሥራቅ ግዛቶች ላይ ትኩረት በማድረግ የምግብ ዋስትና መርሃ ግብሮችን ማገዟን ትቀጥላለች። በናይጄሪያ ዕድገትን ለማፋጠን በቂ የኃይል ምንጮች መኖር ወሳኝ ነው። በዚህ ረገድ ዩናይትድ ስቴትስ በአሁኑ ወቅት ለኤሌክትሪክ ኃይል ተደራሽነት የሌላቸውን ለመርዳት መንግሥት የያዘውን ጥረት ታግዛለች። ምክትል ውጭ ጉዳይ ሚኒስትር ሱሊቫን በተለይ በጋዝ ኃይል ለሚሰሩ እጥረት ላጋጠማቸው ፋብሪካዎች መርጃ የሚሆን የአንድ ነጥብ ሶስት ሚሊዮን ዶላር ፕሮጄ አስተዋውቀዋል። በመጨረሻም ዩናይትድ ስቴትስ የናይጄሪያን የጸጥታ ጥበቃና የኢኮኖሚ ዕድገት ከማገዝ በተጨማሪ የመልካም አስተዳደር መኖር ሁለቱንም ግቦች ለዘላቂነት እንደሚያበቃ ትገነዘባለች። በናይጄሪያ ሙስናን መዋጋትና ነጻና ትክክለኛ ምርጫዎችን ማካሄድ መንግሥት ለሕዝቡ ይበልጥ ተጠያቂ ያደርገዋል፣ የዜጎቹን ደህንነት ባስተማማኝ ለማስጠበቅና ኢኮኖሚውን ለማሳደግ ይረዳዋል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል ዩናይትድ ስቴትስ ሁለቱ አገሮች የሚጋሯቸውን የጸጥታ ጥበቃ የልማትና የመልካም አስተዳደር ግቦች እውን ለማድረግ ከናይጄሪያ ጋር መስራት መቀጠሏን በጉጉት ትጠብቃለች ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች፣ አሁን ደግሞ ከስልክ አስተያየቶቻችሁ ጥቂቱን እናሰማችሁ። ጤና ይስጥልኝ እንደምንሰነበታቸው ቮይስ ኦፍ አሜሪካ የአማርኛ ሬዲዮ ጣቢያ ይችን አጠሪያሌች አመለካከትን ለኢትዮጵያን አድማጮች አደሱ ስል በማክበር ጠይቃለሁ። ወጣት አማራ፣ ትግራይ፣ ኦሮሞ ተማሪዎችን መግደልም ሆነ ማትገብር ከጉዳቱ በስተቀር ምንም አይነት ጥቅም ስለሌለው መገዳደላችሁን አቁማችሁ ብትተላለፉ በጣም ጥሩ ነው። ምክንያቱም ሁላችሁም ኢትዮጵያን ናቸውም ነው ኢትዮጵያ እንደዚያ ያለም ትሉ አማረ ተፈንጨል ዘነ ሄላው ቪኦኤ ምን ከረማችሁ ሰላም ናችሁ ወይ የዘውትር አድማጫችሁ ነኝ ዛሬ በሰማሁት ፕሮግራም ላይ አስተያየት መስጠት ፈልጌ የነበረ በእውነት ከሁሉ በፊት የዛሬዋን ቀን ላደረሰኝ እግዚአብሔር ምስጋና እሰጣለሁ የዛሬ በእናንተ ፕሮግራም የተላለፈው ነገር መስማት በመቻሌ ማለት ነው ይህም ምንድን ነው የኦሮሚያ ክልል ስፖክስ ፐርሰን አቶ አዲሱ አረጋ ሰዎች ሞተዋል፣ ሀረር ውስጥ የንጹህ ሰው ደም ለምን ይፈሳል? ኢንቨስቲጌሽን መደረግ አለበት ብለው በቁጭት ሲናገሩ ነበረ። ከመንግስት ባለስልጣናት ይህንን አይነት ነገር ኢትዮጵያ ውስጥ እሰማለሁ ብዬ አንድም ቀን አስቤ አላቅም ነበረ። ይህንን መስማት በመቻል ራሱ እግዚአብሔርን አመሰግናለሁ። እኔ ከሰጠን ገና ብዙ እንሰማለን። ለማንኛውም አመሰግናለሁ። የተከበራችሁ አድማጮች ለአስተያየቶቻችሁን እናመሰግናለን። አስተያየቶቻችሁን በተለመደው የስልክ መስመርና እንደዚሁም በኢሜይል እንድትልኩልን እንጋብዛለን። የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በነጻ የምትደውሉበት ተዘዋዋሪ የስልክ መስመር ነው። የተከበራችሁ አድማጮች አሁን እዚህ ድንገት ስቱዲዮችን የገባ አንድ እንግዳ አለን። እስቲ ለትንሽ ደቂቃዎች ያህል ከሱ ጋር ደግሞ ቆይታ እናድርግ ማን እንደሆነ እናንተ እንድትገምቱ ፈልጋለሁኝ። እንኳን ደህና መጣህ ወደ ስቱዲዮአችን። እንኳን ደህና ቆያችሁኝ። ምን ትሰራለህ እዚህ? ዝም ብዬ ዞር ዞር ል ዞር ዞር ወደዚህ ጎራልክ ዞር ዞር እያል ዞር ዞር ስል ክፍት ነው ገባው ፍተሻ ምናምን አላጋጠመም እና ዘወር ብለህ ገባ። አንደኛ ተፈትሽ ነው የገባሁት። መጀመሪያም ስትመጣ ደረጃ ሀይሌ እንኳን ደህና መጣህ ወደ ዩናይትድ ስቴትስ፣ እንደዚሁም እንኳን ወደ ስቱዲዮችን በደህና መጣህ። ስንት ጊዜ ሆነ ለመሆኑ ወደዚህ ወደ አሜሪካ ከመጣህ ደረጃ? ወር ሊሞላ ነው እንግዲህ፣ አንድ ሳምንት ይቀራል። ሶስት ሳምንቷን በብርድ በክረምቱ መጣ። ጥሩ ሰዓት ላይ መጣ። ክረምት ትሄዳለን? በጣም ይከብዳል። ይከብዳል፣ ላለመደው ይከብዳል። ገና ነው። አሁን እንደውም ቀላል ነው የምትልበት አሉኝ። ብዙ ሰዎች እንደዛ አሉ። ቀለል ያለው ገና ሲጀምር ነው የመጣው አሉኝ ደረጀ ጎንጨ ትበልበት ካሉ ግን ሰማቸው። ደረጀ ለምን ጉዳይ ነው እዚያውን አሜሪካ የምትገኘው? እንግዲህ ጓደኛ ያለ እስቲ ናና ው ሰው ያየውን ብሎ ጎብኝ ብሎ እንዳይቀርብህ። አዎ ጎብኝ ብሎ ጠራኝና እንግዲህ ሰማይ ጠቀስ ህንጻውን፣ መንገዱን፣ ጓዳ ጎድጓዳውን እያየው ነው። እንዴት አገኘኸው ታዲያ? ጓዳ ይገርማለው ይገርማል። ይደንቃል። እንግዲህ ከዚህ ከዋሽንግተን ውጭ የምትሄድባቸው አካባቢዎች አሉ? አዎ፣ ቺካጎ ነበርኩኝ። ቺካጎ፣ ያው በብርዱና በበረዶ አወቅኩት። በጣም ነው የሚገርመው። የሚገርም በረዶ ነው። እንትን አጥንት ይሰብራል ነው የሚባለው። ምንድን ነው አጥንት ድረስ ይወጋል ብርዱ አጥንትን ሲያስተርፍልህ ነው። እና ዲሲን አይተናል። መጠንቀቅ የሚያስፈልግበት ጊዜ ነው። በተለይ አሁን እና አሁን እዚህ ዋሽንግተን ባለህበት ጊዜ ወይም ሌሎች ከተሞች እየተዘዋወርክ የምታሳያቸው ወይም እንግዲህ ከጓደኛም ጋር ቢሆን ገና ነው። እንግዲህ ወደፊት ነው። አሁን ጊዜ ለነዝናና በቅርቡ ያወጣው ምን ነገር አለ መጽሐፍ፣ አገር ቤት አሳትም የነበረ ወጥቷል። ራሴውን ንገዝቼ ጨረስኩት። አንድ ጣል ታረግልናለን። ራስህ ከአንተ ላይ እንገዛለን። አንተ ገዛ ተጨማሪ ገዢ ታገኛለህ። እዚህ ማለት ነው። ሰሞኑንም እንግዲህ ዘንህ መመላለሳችን አይቀርም ደረጀ። በዌብሳይታችንም በቪዲዮም እንደዚሁ ቃለ ምልልሶች ይኖሩናል። በጣም ብዙ ብዙ የምንታወቃቸው ነገሮች አሉ። ከሰለሞን አባተ ጋር ብዙ ነገር አሳልፈናል። አንቺ ቀደም ብለሽ ወጣሽውና በዚህ ዓመተ ምሕረት ተብሎ አይነገርም፣ አይነገርም፣ አይነገርም። እስኪ አዲስ አበባ ላይ ላሉ ጓደኞችህ ለዘመዶችህ የምታስተላልፈው መልእክት ካለህ እንግዲህ አሁን በዓሎቹም እየቀረቡ ናቸው። አሜሪካ ምን ምን እንደሚል የምትነግራቸው ነገር ቤተሰቦቼን፣ ባለቤቴን፣ ጓደኞቼን፣ ስራ ባልደረቦች ሁሉ እንዴት ናችሁ? እንግዲህ ለገና እየተዘጋጃችሁ ጠብቁኝ ከዚህ ሻንጣ ሙሉ የሆነ ነገር ይዤ መጣለሁ። በግናችሁ እንዳገመቱ እጅ ነግሬን ይዤ ከመጣሁኝ ብዙ ነገር ይዤ እንደመጣሁ ቁጠሩት። ትንሽ እዚህ ብርድ አለ፣ እሱን ይዤላችሁ መጣለሁ። በጣም እናመሰግናለን። ልጆቼ እንዳይሰሙ ይሄን ገና ነው መንገድ ላይ ኦኬ። ደረጀ፣ እናመሰግናለን በጣም እንኳን ደህና መጣህ ወደ ስቱዲዮአችን በመምጣት በጣም እናመሰግንሃለን። እንግዲህ ቀደም ሲል እንዳልኩት ሰሞኑንም በተለያዩ አጋጣሚዎች እንደዚሁ ለአድማጮቻችን ለተመልካቾቻችንም እያያዝንህ እንመለሳለን ከኮሜዲ ስራዎች ጋር። በጣም እናመሰግናለን ደረጀ፣ እንኳን ደህና መጣህ። እናመሰግናለን ስለ በሩ ክፍት ነው። ሁልጊዜም ልክ ዛሬ እንዳገኘው በጣም ደስ ይላል። መልካም ቆይታ መልካም ቆይታ ይሁን። የተከበራችሁ አድማጮች እንግዲህ ዛሬ ደግሞ ሌላ አንድ የጥበብ ሰው በኢትዮጵያውያንና በኤርትራውያን ዘንድ በጣም የሚታወቅ በጣም የሚወደድ ሰማንያ አመቱን ይደፍናል ወይም ደፈነ ዛሬ ላለፉት ስድሳ አምስት አመታት በሙዚቃ አለም ላይ የቆየው በረከት መንግስተ አብ ሰማንያ ዓመቱ ነው። ከተወልደ ተስፋ ጋብር ያገኘነውን እስቲ ተወልደ ወልደ ገብርኤል ያገኘነውን አንድ ግብዣ አሁን እናሰማችሁ ከበረከት መንግስተ አብ ጣዕመ ዜማዎች እናመሰግናለን በረከት መንግስተ አብን። እንግዲህ ሌሎችም ጣዕመ ዜማዎችን ገና ይሰጠናል ብለን ነው የምንጠብቀው። መለይን ነው የሰማችሁት። የስድሳ አምስት ዓመት የሙዚቃው ዓለም ሰው ነው በረከት መንግስተ አብ። ክቡራትና ክቡራን አድማጮች አጼ ምኒልክ አርፈዋል ተብሎ የሚታመነው ልክ የዛሬ አንድ መቶ አራት ዓመት በ1906 ዓመተ ምህረት ተህሳስ ሶስት ወይም ተሳስ አራት ዓመተ ምህረት ነው። አጼ ምኒሊክ ዳግማዊ ያን ጊዜ መታመማቸው ወይም ደግሞ በህይወት አለመኖራቸው በግልጽ እንዲታወቅ ባለመደረጉ ምክንያት ያረፉበት ትክክለኛ ቀን ባይታመንም ሰሞኑ ይሄ ነው ተብሎ ነው የሚታወቀው። እርሳቸው በሌሉባቸው ዘመናት ቴጌ ጣይቱ ናቸው አገር ያስተዳድሩ እንደነበረ የሚታመነው። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። የኤርትራና ኢትዮጵያ ሕዝቦች የሰላም ተነሳሽነት በሚል ስያሜ የሚንቀሳቀስ አካል በሁለቱ ሀገሮች መካከል ያለውን ሰላም ያለመኖር ሁኔታ ለመቀየር መነሳቱን አስታውቋል። መደበኛ የሰላምና የደህንነት ድርጅቶችና አሰራሮች በሁለቱ ሀገሮች መካከል የተፈጠረውን ችግር ለመፍታት እንዳልቻሉ አንድ ተመራማሪ ተናግረዋል። የዩጋንዳ ገዢው ብሔራዊ የተቃውሞ ንቅናቄ ለፕሬዝደንትነት የሚወዳደሩ እጩዎችን የእድሜ ገደብ የሚወስነውን የቆየ ሕግ እንዲሰረዝ እና የሀገሪቱ መሪ የስልጣን ዘመን እንዲራዘም ሀሳብ አቅርበዋል። ይህንን ሀሳብ ከሰላሳ ዓመታት በላይ ዩጋንዳን የመሩት ፕሬዝደንት ዮዌሪ ሙሴቪኒ ይደግፉታል። ሶማሊያ ዋና ከተማ ሞቃዲሾ በሚገኘው ዋናው የፖሊስ ማሰልጠኛ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 18 ሰው 18 ፖሊሶችን ገድሎ ሌሎች 15 ማቁሰሉን የሀገሪቱ ባለስልጣናት አስታውቀዋል። ለዚህ ጥቃት ጽንፈኛው ቡድን አልሸባብ 27 ሰውን የገደል ነው ብሎ ኃላፊነት ወስዷል። የሀገሪቱ ጠቅላይ ሚኒስትር ሀሰን አልሄር ጥቃቱን አውግዘውታል። የኬንያ ፖሊስ በዘንድሮ ፖሊስ ባልደረቦች በዘንድሮ ፕሬዚደንታዊ ምርጫ ሰሞን በርካታ ሴቶችን ደፍረዋል ሲቪሎችን ደብድበዋል ሲል ሁማን ራይትስ ዋች ከሰሰ የሰብአዊ መብት ተሟጋቹ ድርጅት ዛሬ ባወጣው አዲስ ሪፖርት በሴቶችና ልጃገረዶች ላይ በስፋት ወሲባዊ ጥቃት ተፈጽሟል፣ ጥቃቱ የተፈጸመባቸውም ወንዶች አሉ ብሏል። ፖሊሶች በተቃዋሚዎች ላይ ከመጠን ያለፈ ኃይል ተጠቅመዋል፣ ሰዎች ገድለዋል፣ ደብድበዋል፣ አካል አጉድለዋል ሲልም ወንጅሏል። የኬንያ የፖሊስ አዛዥ ጆሴፍ ቦይኔት ግን የሁማን ራይትስ ዋችን ሪፖርት ሐሰት ነው፣ እስቲ ማስረጃ አቅርቡ ሲሉ ጠይቀዋል። አድማጮች አሁን ክቡራትና ክቡራን አድማጮች ሰናበት ነው ሰለሞን ቀጥል ጭር መረጃ ንስጥ ለምንዛሬ ያህል ሀያ ሰባት ብር ከአስራ ዘጠኝ ሳንቲም ተመንዝሯል። ዶላር ዛሬ የባንክ መግዣ ዋጋ ሀያ ሰባት ብር ከሰባ ሶስት ሳንቲም ነው። አንድ ዩሮ ሰላሳ አንድ ብር ከዘጠና አንድ ሳንቲም ተመንዝሯል። የባንክ መግዣ ዋጋ ሰላሳ ሁለት ብር እስከ 54 ሳንቲም ነው። እስከ ዝግጅታችን ፍጻሜ ሙዚቃን ንጋብዝ ያለችን ነው፣ ፕሮዲውሰሯ ብርሃን ኃይሉ። i do